ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከለጋሾች ከተገኘ ተገኘ፣ ካልተገኘ ግን አማራጩ ማ ላይ ነው የሚወድቀው? መንግስትና ኢትዮጵያ ህዝብ ላይ ነው የሚወድቀው። ስለዚህ በኢትዮጵያ ህዝብ ደረጃ ስናየ ደግሞ ጥሩ ጅማሬ አለ። ካምና ጀምሮ የፌዴራል መንግስትም ይመድባል በጀት፣ የክልል መንግሥት ይመድባል። ከዛ ባለፈ ደግሞ ህብረተሰቡ ራሱ በራሱ ተነሳሽነት እህል ገዝቶ የትራንስፖርት አገልግሎት ገዝቶ ድርቅ ላጠቃቸው የህብረተሰብ ክፍሎች የሚያቀርብበት ስለዚህ ስላለ በዚህ አግባብ እንሄዳለን ነው። መቶ በመቶ ግን እርዳታ ማናገኝ ከሆነ ያለን ድል ምንድን ነው? ለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዜጎቻችን ህይወት መታደግ የግድ ነው የሚለው በኢትዮጵያ ለተከሰተው ድርቅ ምላሽ እስካሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ የአደጋ ሥጋት ሥራ አመራር ኮሚሽነር ምትኩ ካሳ ከሰጡት አስተያየት የተወሰደ ነው ያሰማናችሁ የምሽቱ ዓብይ ርዕስ ዝርዝር ይኖረዋል። ጤና ስጥልን። እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ሰኔ 8 ቀን 2009 ዓ ም ምሽት አስተናጋጆች እኔ አዳነች ፍስሐዬና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ኤርትራ በሰብአዊ መብት ረገጣ ተግባሯ ቀጥላለች ሲሉ በሀገሪቱ ስላለው የሰብአዊ መብት ሁኔታ የሚከታተሉት ልዩ የተባበሩት መንግሥታት ድርጅት ተወካይ ገልጸዋል። የመንግስታቱ ድርጅት የሰብአዊ መብት ጉዳይ ጠቢብ ለድርጅቱ የሰብአዊ መብት ካውንስል ባቀረቡት አዲስ ዘገባ ኤርትራ በዜጎቿ ላይ የሚፈጸመው ከባድ የሰብአዊ መብት ረገጣ እንዲቆም የሚደረገውን ጥረት የማጓተት ተግባሯን ማቆም አለባት ብለዋል። ሼላ ቤኬት ሮት የኤርትራ ህዝብ በዘፈቀደና በተገለለ እስራት በገቡበት አለመታወቅና ከባርነት ጋር በሚመሳሰል ወታደራዊ አገልግሎት እየተሰቃየ ነው ብለዋል። እስካሁን ባለው ጊዜ የኤርትራ መንግስት የምርመራ ኮሚሽኑ በስብዕና ላይ በሚፈጸም ወንጀል ደረጃ አድርጎ ያስቀመጠውን የሰብአዊ መብት ረገጣን ለማቆም ያደረገው ጥረት እንደሌለ ስገልጽ ያሳዝነኛል ሲሉ ልዩ ተወካይዋ አስገንዝበዋል። ከተሩት አያይዘውም ኤርትራ ከአንዳንድ የሰብአዊ መብት አካላት ጋር የምታደርገው ግንኙነት የጨመረች ቢሆንም በመሬቱ ላይ የተለወጠ ነገር የለም ብለዋል። በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን 35ኛ ጉባኤ ለመገኘት የኤርትራ መልእክተኞችን መርተው የተሳተፉት አምባሳደር ተስፋ ሚካኤል ገራህቱ ሼላ ይህን ዘገባ ያወጡት እንደ ልማዳቸው ወደ ኢትዮጵያ ሲመላለሱ ከከረሙ በኋላ ነው ወይም በኤርትራ ላይ በጎ አመለካከት ከሌላቸው ወገኖች ጋር ከተገናኙ በኋላ ነው የሚል ምላሽ ሰጥተዋል። ኢትዮጵያ ራሷ በኤርትራ ላይ በጎ ምኞት የሌላት ሀገር ከመሆኗን በላይ በአስቸኳይ ጊዜ አዋጅ የምትገኝ ሀገር ናት። ባለፈው ዓመት በተካሄደው ተቃውሞ ከ800 በላይ የሚሆኑ ሰዎችን ገድላ ከ26000 በላይ የሚሆኑትን አስራለች ብለዋል። የአልሻባብ ተዋጊዎች ትላንት ሌሊት ሰው በሚበዛባቸው ሁለት ተወዳጅ ምግብ ቤቶች ላይ በፈጸሙት ጥቃት ቢያንስ 29 ሰዎች እንደተገደሉ የሶማሊያ ባለሥልጣኖች ገልጸዋል። ከሞቱት መካከል 18 ሲቪሎች እንደሚገኙባቸው ከእነርሱም ሰባቱ ሴቶች መሆናቸውን የሀገሪቱ የጸጥታ ኃይሎች ቃል አቀባይ ዛሬ ተናግረዋል። በሶማሊያ መዲና ሆዳን ወረዳ ላይ በሚገኙት ምግብ ቤቶች ጥቃት የፈጸሙት ስድስት ተዋጊዎችም ተገድለዋል። የጸጥታ ኃይሎች ሁለተኛውን ምግብ ቤት ይዘው ከነበሩት አማጺያን ጋር ለ11 ሰዓታት ያህል ከተታኮሱ በኋላ ነው ከበባው የቆመው። አልሻባብ ጥቃቱን እንደፈጸመ በድረ ገጹ ገልጿል። ምግብ ቤቶቹን ኢላማ ያደረገው ራሳቸውን የሚሸጡ ሴቶች ስላሉበት ነው ሲል በድረ ገጹ ጠቅሷል። ጽንፈኛው ቡድን የሚለው በነጻ ምንጭ አልተረጋገጠም። መጽሔት ወደ ኋላ ማብራሪያ ይኖረዋል። ማዕከላዊ ሶማሊያ ላይ በተቀናቃኝ ሚሊሻዎች መካከል ባገረሸው ውጊያ ከ15 በላይ የሚሆኑ ሰዎች እንደተገደሉ ባለሥልጣኖችና እማኞች ተናግረዋል። በሂርጋን ክልል ካለፉት ሁለት ቀናት ወዲህ ከባድ ውጊያ የተካሄደው በግጦሽ መሬት ጠብ ምክንያት መሆኑ ታውቋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፍትህ ሂደት ለማሰናከል ሞክረው እንደሆነ ለማረጋገጥ ምርመራ እንደሚደረግባቸው የገለጹትን የዜና ዘገባዎች እየዘለፉ ነው። ሩሲያ በዩናይትድ ስቴትስ የምርጫ ሂደት ውስጥ እጇን ማስገባቷን አስመልክቶ የሚካሄደው ምርመራ የሚመሩት ባለሥልጣን አሁን ራሳቸውን ትራምፕን እንደሚመረምሩ ነው የተገለጸው። ከሩሲያ ጋር ስለመተባበር የፈጠራ ወሬ ነዙ የተገኘ ማስረጃ የለም። አሁን ደግሞ ፍትህን የማሰናከል ወሬ ፈጠሩ በማለት ትራምፕ በትዊተር አማረዋል። ትራምፕ ይህን ምላሽ የሰጡት ልዩ ካውንስል ሮበርት ሙለር ትራምፕ በፍሊን ላይ የሚደረገው ምርመራ እንዲቆም ጠይቀዋል ስለተባለው ጉዳይ ዋና ዋና የብሔራዊ ጸጥታ ባለሥልጣኖችን ለማነጋገር አቅደዋል የሚል ወሬ ትላንት ከበርካታ የዜና ዘገባዎች ከተሰማ በኋላ ነው። የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ዋሽንግተን ካሉት የሩሲያ አምባሳደር ጋር አደረጉ ስለተባለው ግንኙነት ነው የሚመረምሩት ካውንስሉ። ፕሬዚደንት ዶናልድ ትራምፕ ትላንት ተተኩሶባቸው የቆሰሉት የምክር ቤት አባል ስቲቭ ስካሊዝ ከሞት ለመትረፍ እየጣሩ ያሉበት ሁኔታ ቀላል እንዳልሆነ ገልጸዋል። ትላንት ከዋሽንግተን ወጣ ብሎ በሚገኝ ቦታ የቤዝቦል ጨዋታ ልምምድ ላይ እንዳሉ ነበር የተተኮሰባቸው። በቀላሉ የሚሸነፉ ሰው ባለመሆናቸው ደህና እንደሚሆኑ ተስፋ እናደርጋለን ብለዋል ፕሬዚዳንቱ ዛሬ በዋይት ሀውስ ቤተ መንግስት በተደረገው ጋዜጣ ጉባኤ እስካልስ የቀዶ ሕክምና ከተደረገላቸው በኋላ በአስጊ ሁኔታ ላይ ይገኛሉ። ተጨማሪ ቀዶ ሕክምናዎች እንደሚያስፈልጓቸው የሚታከሙበት ሆስፒታል ባወጣው መግለጫ ጠቅሷል። ዘጋቢያችን ካትሪን ጀፕሰን የላከችውን ዘገባ ሰለሞን ክፍሌ ያቀርበዋል። ምክር ቤታችን አንድ ነው። የሕዝብ ምክር ቤት ነው ሰብአዊነታችን አንድ የሚያደርገን ምክር ቤት ነው ያለን። በመጨረሻም የሚያሸንፈው ያ ሰብአዊነት ነው። የምክር ቤቱ አፈ ጉባኤ ፖል ራያን ናቸው። ከዚያ አሰቃቂ ጥቃት ድንጋጤ ገና ያልተላቀቁት የዲሞክራቲክ ፓርቲው እንደራሴዎች አብረዋቸው በቆሙበት ሥነ ሥርዓት ላይ ይህን የተናገሩት ጆ ባርተን ስካሊስ ሁለት የኮንግሬስ አባላትና ሁለት የምክር ቤቱ ጠባቂ ፖሊሶች በጥይት ከቆሰሉበት የቤዝቦል ሜዳ ሲወጡ እንዲህ ብለዋል። ሕይወታችን ሊተርፍ የቻለው በምክር ቤቱ የፖሊስ አባላት አማካኝነት ነው። የትላንቱ ተኩስ ጥቃት ከመከፈቱ ጥቂት ጊዜ በፊት ከታጣቂው ግለሰብ ጋር መነጋገራቸውን የሚያምኑት ኮንግረስማን ጄፍ ዳንከን ሁኔታውን ለማስረዳት ሞክረዋል። በወቅቱ የቤዝቦል ልምምዱን የሚያደርጉት ሪፐብሊካን ናቸው ወይስ ዲሞክራቶች ሲል ከጠየቀኝ አንድ ሰው ጋር መኪና ማቆሚያ ስፍራ ውስጥ ተነጋግሬ ነበር። ሪፐብሊካን መሆናቸውን ነገርኩት። እሺ አመሰግናለሁ ብሎኝ ሄደ። ዳንከን ከፍተኛ ድንጋጤ ይነበብባቸው ከነበሩ በርካታ የኮንግሬሱ አባላት አንዱ ናቸው። ሕይወታቸውን ለማትረፍ አቧራው ሜዳ ላይ ከወደቁትና ደም ከሚታይባቸው መካከል አንዱ የምክር ቤት አባል ቻክ ፍላሽማን በበኩላቸው ሲናገሩ በርካታ የተኩስ ድምፅ ሰምቻለሁ ብለዋል። ሌላው ወደ መለማመጃ ሜዳው የሚያደርሳቸው መኪና በማጣት ከጥቃቱ ጥቂት ደቂቃዎች ዘግይተው የደረሱት ኮንግረስማን ራያን ኮስቴሎ እድለኛ ሳይሆኑ አልቀረም። እዚህ ምክር ቤት ውስጥ ያለነው ሁላችንም በርትተን ለመስራት ነው የመጣ ነው። ሪፐብሊካንም ሆነን ዴሞክራቶች ባንስማማ እንኳ በሰለጠነ ውይይት ነገሮችን ለመፍታት ነው የምንጥረው። የምክር ቤቱ አባላት በሙሉ በአንድ ላይ ተሰባስበው ጸሎት ካደረሱ በኋላ ብዙዎቹ ጥቃቱ ሥራቸውን ከማከናወን እንደማያስቆማቸው ቃል ገብተዋል። በመጨረሻም የሩሲያው ፕሬዝደንት ቭላዲሚር ፑቲን ሀገራቸውና ዩናይትድ ስቴትስ ጠላቶች ናቸው የሚል እምነት እንደሌላቸው ገልጸዋል። የአሜሪካ የምክር ቤት አባላት በሩሲያ ላይ አዲስ ማዕቀቦች እንዲጣሉ ያሳለፉትን ውሳኔ አቃለው አይተውታል። ፑቲን ሩሲያና ዩናይትድ ስቴትስ በሁለቱ የዓለም ጦርነቶች ወቅት ጎን ለጎን ሆነው ተዋግተዋል፣ የሩሲያ ንጉሳዊ መንግሥት ለዩናይትድ ስቴትስ ነጻነት ቁልፍ ሚና ተጫውቷል ሲሉ ፑቲን ተናግረዋል። የሩሲያው ርዕሰ ብሔር ዛሬ ይህን ያሉት በየአመቱ በአገር አቀፍ ደረጃ በስልክ በሚያደርጉት የጥያቄና መልስ ፕሮግራም ላይ ነው የህዝባችንን ስሜት አውቃለሁ አሜሪካ ጠላታችን ናት የሚል እምነት የለንም በሚዲያው ሁካታ ይስተጋባል ይህም ስሜትን ይነካል ይሁንና ብዙ ሩሲያውያን የአሜሪካ ህዝብ ያገኛቸውን ስኬቶች ያደንቃሉ ግንኙነታችን እንደሚሻሻል ተስፋ አድርጋሉ ብለዋል ፑቲን የሩሲያው መሪ ይህን ያሉት የአሜሪካ የህግ መወሰኛ ምክር ቤት በሩሲያ ላይ ማዕቀብ ለማጥበቅ በከፍተኛ ድምፅ በወሰነበት ማግስት ነው። ውሳኔው ያለፈው ባለፈው ዓመት በአሜሪካ የተካሄደው ምርጫ ሂደት ውስጥ ሩሲያ እጇን ለማስገባቷ ቅጣት መሆኑ ተገልጿል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በኢትዮጵያ ለተከሰተው ድርቅ ምላሽ እስካሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽነር አስታወቁ። ይህም ሆኖ ክፍተቱን ለመሙላት የሚያስችሉ ቅድመ ዝግጅቶች መደረጋቸውን ኮሚሽነሩ ምትኩ ካሳ ለአሜሪካ ድምፅ አስረድተዋል። መቶ በመቶ እርዳታ ባይገኝም እንኳን ለልማት የተያዘን በጀት ወደ እርዳታ በማዞር ሕይወት መታደግ እንደሚቻል ጠቁመዋል። ኮሚሽነሩ እንዳሉት በአሁኑ ሰዓት ግን ይህንን ለማድረግ የሚያስገድድ ሁኔታ ላይ አልተደረሰም። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን ያነጋገራቸው እስክንድር ፍሬው ነው። ከለጋሾች የተገኘው ድጋፍ አነስተኛ መሆኑን ከሚያብራሩበት ይጀምራል። አሁን ራሱ እስካሁን ባለው የ78 ሚሊዮን ብለን ከገለጽን በኋላ ከአለም አቀፉ ህብረተሰብ ምን አግኝታችኋል? ቢባ 262 ሚሊዮን ዶላር ነው የተገኘው። ከዚህ በፊት ቢሆን ኖሮ ከ40 ፐርሰንት በላይ ይገኝ የነበረበት ሁኔታ ነው ያለው። ይህ የሚያሳየን ምንድን ነው? ለጋሽ ሀገሮች የመለጠጥ ሁኔታ አለ በተለያዩ ዓለም አቀፋዊ ጉዳዮች ቸነፈር ያወጁ ሀገሮች መኖራቸው እንዲለጠጡ አድርጓቸዋል። በሀገር ውስጥ ምንድን ነው ማድረግ የሚገባል? አሁን እየፈተሽን ያለ ነው። እኛ ባንረዳ እርዳታ በምንፈልገው መልክ ባይመጣ ምን ማድረግ አለብን የሚሆን አማራጭ ሁሉ ነው እየሰራን አለ ነው። እኛ ወርስት ኬዝ ሴናሪዮ ቁጥር አሁን አስልተናል። የበልግ ዝናብ መዛባቱ ሊያመጣ የሚችለውን ቁጥር አስልተን አውቀን በሱ ልክ ነው አሁን የሰራን የሚያስፈልገን ሀብት ለዚህ ያንን ሀብት መንግስት ምንድነው የተለያዩ አማራጮች አስቀምጧል። አንዱ የኢትዮጵያ መንግስት ህብረተሰቡንም ጭምር ይዞ ምን ያህል ይሄዳል የሚለውን አይቷል። ሁለታ ደግሞ ከድኖሮች ምን ያህል ሊገኝ ይችላል። አሁን ከድኖሮች ከተገኘ ተገኘ፣ ከለጋሾች ከተገኘ ተገኘ፣ ካልተገኘ ግን አማራጩ ማላይ ነው የሚወድቀው መንግስትና ኢትዮጵያ ሕዝብ ላይ ነው የሚወድቀው። ስለዚህ በኢትዮጵያ ሕዝብ ደረጃ ስናየ ደግሞ ጥሩ ጅማሬ ያለ አሁን ካምና ጀምሮ የፌዴራል መንግስት ይመድባል በጀት፣ የክልል መንግስት ይመድባል። ከዛ ባለፈ ደግሞ ህብረተሰቡ ራሱ በራሱ ተነሳሽነት እህል ገዝቶ፣ የትራንስፖርት አገልግሎት ገዝቶ፣ ድርቅ ላጠቃቸው ህብረተሰብ ክፍሎች የሚያቀርብበት ስለዚህ ስላለ በዚህ አግባብ እንሄዳለን ነው። መቶ በመቶ ግን እርዳታ ማናገኝ ከሆነ ያለን ድል ምንድን ነው? ለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዜጎቻችን ህይወት መታደግ የግድ ነው የሚለው እና እስከዚህ ድረስ ነው እንግዲህ የመንግስት አቋምና እይታ። ግን እዚህ ደረጃ ላይ አልተደረሰም ሆኖ ነው ለልማት የተመደበን በጀት እስከ ማዞር ወደ ድርቁ ጉዳይ እስከ ማዞር አይደለም። ምክንያቱም የአምናውን ድርቅ ስንወስድ ሁሉንም የሀገሪቱን ክፍሎች ነው ደጋውንም፣ ወይና ደጋውንም ቆላውንም ክፍል ነው ያጠቃው። የህንድ ውቅያኖስ የባህር ወለል ሙቀት መጨመር መቀነስ ትልቅ አሉታዊ ተጽዕኖ የሚያሳድረው በአገራችን ደቡብና ደቡብ ምስራቅ ነው። አርብታድር አካባቢ ነው። ስለዚህ አሁን ድርቁ የት ነው ጉዳት ያደረሰው ቢባል ደጋግመን እንደገለጽ ነው የደቡብ ሶማሌ ክልል፣ የደቡብ ኦሮሚያ፣ የደቡብ ብሔሮች ብሔረሰቦችና ህዝቦች ደቡብ ኦሞ ና ሰገን አካባቢ ህዝቦች ዞን አካባቢ ነው በዋናነት የሚታየው ና ባሌ ቆላማ ወረዳዎች፣ ምስራቅ ደርቅ ቆላማ ወረዳዎች ላይ ነው ያለው። ይህ እንግዲህ በአካባቢ ውስንነት ይታይበታል ማለት ነው። ያ እንግዲህ ውስንነት መሆኑ ትኩረት ለእነዚህ አካባቢዎች አድርጎ የመስራት ሀብትን አቀናይቶ ለእነዚህ አካባቢዎች የመዋል ስራ ስላለ የልማት በጀትን ወደ ሰብአዊ እርዳታ የማዞር ሁኔታ አሁን የለም አሁን የለም ነው። ግን ቢታጣ ቢታጣ አሁን ያለ መብራት ህብረተሰብ ክፍል ቸል ቢል ቸል ቢል ምንም ማድረግ ባይችል የዜጎች ህይወት ማዳን የግድ ነው የሚለው የማመቻመች ነገር አይኖርም ነው። እዚህ ወደዛ መገባቱ እንደ መጨረሻ አማራጭ ይወሰዳል ነው። በዛ ልክ ግን አቶ ምትኩ ያለፈው ዓመት ድርቅ ለምሳሌ የኢትዮጵያ ድርቅ በዓለም አቀፍ ድርጅቶች አገላለጽ ዋን ኦፍ ዘ ቤስት ፈንድድ አፒልስ ወይም ከፍተኛ ድጋፍ የተደረገለት ወይም ምላሽ አገኘ ተብሎ ይገለጽ። ዘጠና ከመቶ ከቀረበው ጥሪ ዘጠና ከመቶ ምላሽ እንዳገኘ ነው የሚገለጸው። የዘንድሮ እስካሁን ስንት ከመቶ ላይ ደርሷል? ከዛ አንጻር በመቶኛ ማወዳደር ከቻሉ ማለት ነው። ይሄ ስናየው ምንድን ነው አጠቃላይ ለሰባት ነጥብ ስምንቱ ምግብና ምግብ ነክ ላልሆነው አንድ ነጥብ አንድ ሶስት ቢሊዮን የአሜሪካን ዶላር ነው የሚያስፈልገው። ከዛ ውስጥ እንግዲህ እስካሁን ባለው መንግስት ወደ ሁለት መቶ ሚሊዮን ዶላር የሚጠጋ ሀብት ነው አስተዋጽኦ ያደረገው መንግስት በምልበት ሰዓት ፌዴራል መንግስት ክልልን፣ የግል ባለ ሀብቱ ህብረተሰቡን ጨምሮ አንድ ላይ ማለት ነው ኢትዮጵያ እንደ አገር ስንወስድ በለጋሾች ደረጃ ሁለት መቶ ስልሳ ሁለት ሚሊዮን ዶላር ነው ቅድም ያልኩት። ስለዚህ ስንደምረው ወደ አራት መቶ ስልሳ ሁለት አካባቢ ነው የሚመጣው ስለዚህ እጅግ አነስተኛ ገንዘብ ነው ብለን የምንወስደው እንግዲህ ከአንድ ነጥብ አንድ ሶስት ቢሊዮን አኳያ እስካሁን ማለት ነው። እስካሁን አራት መቶ ስልሳ ሁለት ማለት እጅግ አነስተኛ ገንዘብ ነው። ስለዚህ አምናውን ስናይ አምና የተሻለ ነው። የድርቁን ሁኔታ ስናይ በኢትዮጵያ ታሪክ ከአምሳ ዓመት ወደዚህ ታይቶ ማይታወቅ ነው። ሽፋኑም ትልቅ ነው። ሁለታ ደግሞ የኢትዮጵያ መንግስትም በዛን ሰዓት በተደጋጋሚ ፋ እንደተደረገው አስራ ስድስት ነጥብ አምስት ቢሊዮን የኢትዮጵያ ብር ነው መደቡ የተንቀሳቀሰው የዓለም አቀፍ ሕብረተሰብም ቅድም አንተ እንደገለጽከው ከፍታ ገንዘብ ነው ያዋጣው። በዛ ምክንያት ታልፏል ነው። ትልቁ ችግር ምንድን ነው? የድርቁ ባህሪ ነው። አሁን ድሮ በሀገራችን ድርቅ ሲከሰት ከወሰኑ ማገገሚያ ዓመታት ነበሩ፣ ሁለተኛውን ድርቅ እስከምናስተናግድ ድረስ አሁን የምንድነው በፈረንጆቹ ባክ ቱ ባክ የሚባሉ ወይም በእኛ ከአመት አመት የምንለው አይነት ባህሪ ነው ያለው በተለይ አን አርበቷ ድሩጋ ስድመጣ ድሮ በነበረው በድርቅ ቀደም አመታት አንድ አመት ድርቅ ከሆነ ሶስት አራት አመታት መሀል ላይ ዝናብ በበቂ ሁኔታ የሚገኝባቸው አመታት በመሆናቸው የእንስሳት ሀብቱ መልሶ የማገገም የተፈጥሮ ግጦሽ መልሶ የማገገም ሁኔታ ስላለ በቀላሉ ወደ ነባራዊ ሁኔታ የመመለስ ሁኔታዎች ነበሩ። አሁን ግን ስናይ በአንዳንድ ሀገራችን አካባቢዎች ሁለትና ሶስት ተከታታይ የዝናብ ወቅት መዛባት ነው ያለው። ያ ድርቁን የከፋ አድርጎታል። ያ እንግዲህ ለመንግስትም ሆነ ለአጋር አካላት ፈታኝ ነው እየሆነ የመጣው። ይሄ ነው አንዱ እንደ ማሳያ የሚወሰደው። ሁለተኛው ለምንድን ነው ከአምና ጋር ስናይ የቀዘቀዘ ከተባለ በዚህ አመት ነው እንግዲህ ትልቁ የችግር እንግዲህ በሰው ሰራሽም አሁን በርካታ ሀገሮች ወደ ፋሚን ወደ ቸነፈር መግባት ወድርቅ ሳይሆን የሰው ሰራሽ ችግር ነው እንግዲህ ፖለቲካ ለመረጋጋት የፈጠረው ነው። የተወሰኑ ሀገሮች ደግሞ ስንመጣ የተፈ ተፈጥሮ ኢትዮጵያ ነው ጀምሮ ማለት ነው። ያ ስላለ ቅድሚያ ቸነፈር ያጋጠማቸው አገሮች ላይ ትኩረት ማድረጉ ክፋት የለውም። ሶማሊያ ነው ለመሳሰሉት ለመሳሰሉ ለመሳሰሉ ለምሳሌ ናይል ስቴትን የደቡብ ሱዳንን ስንወስድ የመንን ስንወስድ፣ በቦኮ ሀራም ተጽዕኖ ተጎዳችሁን የሰሜን ምስራቅ ናይጄሪያን ስንወስድ፣ ያው ቸነፈር ማለት ፋሚን ነው። አስፈላጊው ምላሽ ካልሰጠ ሰው የሚሞትበት ሁኔታ ስላለ ያ ተገቢ ነው። የዝም ብሎ እርዳታ ስጡን አይነት አይደለም የኛ አቀራረብ ሳይሆን ኢትዮጵያ ያላት ሚና አይደለም። በአፍሪካ ቀንድ ሰላምና መረጋጋት እንዲፈጠር በተለይም በኢጋድ ደረጃ እያደረገችው ያለው ሚና አለ። አንድ። ሁለተኛ በአሁኑ ሰዓት ኢትዮጵያ 830 ሺህ የጎረቤት ሀገር ስደተኞች ታስተናግዳለች። በአብዛኛው ከደቡብ ሱዳን በአብዛኛው አሁን በድርቅ ከተመቱት ሀገራት ደቡብ ሱዳን እና ሶማሊያ፣ ሶማሊያ እና ያ። በመሆኑ የሰላምና መረጋጋት ሚናዋን እንድትቀጥል ከማድረግ አንጻር፣ ሁለተኛ አሁን በእጇ ላይ የሚገኙትን በድንበሯ ውስጥ የሚገኙትን 830 ሺህ የጎረቤት ሀገር ስደተኞች ይዛ ከመቆየትና በቀጣይነትም አይታወቅም። እዛ ሰላምና መረጋጋት እስካልተፈጠር ድረስ ተጨማሪ ስደተኞች ሊመጡ ይችላሉ፣ ወደኛ ከሌሎች ጎረቤት ሀገሮችም ጭምር ማለት ነው። ያ ስላለ እነዚህ ያንን ጭም ይዞ ለመቆየት ተጨማሪ ለመቀበል የግዴታ ኢኮኖሚ እድገቷ ሊቀጥል ይገባል። ስለዚህ ልትደገፍ ይገባል ነው ይሄ ካልተቻለ የልማት በጀቷን ወደ ሰብአዊ እርዳታ ልታዞር ትገደዳለች። የኛ መከራከሪያ ነጥቦቻችን፣ ማሳመኛ ነጥቦችን እነዚህ ናቸው እንጂ ግዴታ ልንረዳ ይገባል ምንልበት ከዚህ መነሻ ነው። አቶ ምትኩ ካሳ የኤፍዲሪ የአደጋ ስጋት ስራ አመራር ኮሚሽነር፣ በጣም አመሰግናለሁ ስለ ጊዜዎት። እሱ አመሰግናለሁ። እስክንድር ፍሬውን ለዘገባው እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ተስተናጋጅ በሚበዛባቸው ሁለት ምግብ ቤቶች ላይ ትላንት ምሽት በተፈጸመ ጥቃት ቢያንስ የ29 ሰው ሕይወት ጠፍቷል። በኢትዮጵያውያን ላይ የደረሰ ምንም ጉዳት እንደሌለ የውጭ ጉዳይ ሚኒስቴሯ አስታውቋል። ጥቃቱን የዩናይትድ ስቴትስ መንግሥት በብርቱ አውግዟል። ከተለያዩ ምንጮች የደረሱንን መረጃዎች ሰሎሞን አባተ እንደሚከተለው አጠናቅሯል። ቅዱስ ረመዳን ታጣቂዎቹ የአመፃና የሁከት አድራጎቶቻቸውን ሁሉ የሚያጠናክሩበትና የሚያበዙበት ወቅት እንደሆነ ነው ከልምድ የሚታወቀው። የትናንት ምሽቱ የሞቃዲሾ ጥቃት ግን ከዚያ በፊት ከተፈጸሙት ሁሉ የከፋና የሰፋ ነበር ተብሏል። አልጨበጥ ያለ የሚባለው መሐድ ካራቴ የተባለ የሚጠራ የአልሻባብ መሪ የቡድኑ ታጣቂዎች በዚህ ረመዳን ጥቃታቸውን እንዲያጠናክሩ ጥሪ ያስተላለፈበት የድምፅ መልእክት ከወጣ ከጥቂት ሰዓታት በኋላ ነው። ከኬንያ፣ ከኢትዮጵያና ከሶሪያ የፈለሱ ሠራተኞች ይበዙባቸዋል በተባሉት ሁለት የሞቃዲሾ መዝናኛና ምግብ ቤቶች ላይ የትናንቱ ጥቃት የተጣለው የከትናንት በስቲያው እሁድ የሶማሊያ መንግሥትና የዩናይትድ ስቴትስ ኃይሎች ሳኮው በምትባለው የመካከለኛው እጁባ ክልል ከተማ አቅራቢያ ጥቃት ሰንዝረው የአልሻባብን ዋና የልምምድና የስምሪት አምባ በመቱበትና በደመሰሱ ጊዜ ይኸው የቡድኑ ምክትል አዛዥ ነው የሚባለው መሐድ ካራቴ የአሜሪካ ድሮን ኢላማ እንደነበር ተጠቁሟል። ትናንት ወጣ በተባለው ድምፁ ላይ አንድ ከሁለት ሳምንት በፊት ዳር ኤስ ሰላም በምትባል ቀበሌ ላይ አንድ የአሜሪካ ኮማንደር ወታደር የተገደለበትን ጥቃት አንስቷል ያለፈውን እሁድ የሳኮ ድብደባ ግን አልጠቀሰም። ስለዚህ ካራቴ ከዚያ ጥቃት ተርፎ ይሆን ተበልቶ ለጊዜው አንዳች ማረጋገጫ አልተገኘም። ለማንኛውም ግን የምግብ፣ የስፓ፣ የመኝታ ቢሊያርዶና ፑልን የመሳሰሉ መጫወቻዎችና የሺሻ አገልግሎት በሚሰጡት ፖሽ ትሪትስና ፒዛ ሃውስ በሚባሉት ሬስቶራንቶች ላይ አልሻባብ ጥቃቱን የፈጸመው ገላቸውን በገንዘብ የሚሸጡ ሴቶች ይሰሩባቸዋል በሚል ክስ ነው። ይሁን እንጂ ሞቃዲሾ የሚገኘው ሪፖርተራችን ይህን የአልሻባብን ክስ የሚያጠናክር መረጃ ከነፃ አካል ማግኘት አልቻለም። ዳናብ ወይም መብረቅ በሚል ስያሜ የሚጠሩት የሶማሊያ መንግሥት ጦር አባላት ሌሊቱን አካባቢውን ከበው በታጣቂዎቹ ተይዘው የነበሩትን ሕንፃዎች ሰብረው ለመግባት ወረራ ያካሄዱ ጊዜ የጥይት በረዶና የፍንዳታዎች ነውጥ በአካባቢው ወረደ ብሏል። እንቅስቃሴውን ሁሉ በስፍራው ተገኝቶ ሲከታተል የነበረው የሞቃዲሾ ሪፖርተራችን ለ11 ሰዓታት ከዘለቀው ትንቅንቅና ፍልሚያ በኋላ አካባቢው ሲጠራ የተነሱት ፎቶዎች በአንድ ክፍል ውስጥ መሬት ላይ የወዳደቁ የብዙ ሴቶችን አስከሬኖች ያሳያል። ከውጭው የተነሳ ሌላ ፎቶ ደግሞ የእነዚያን በእሳቱ ውስጥ የነበሩና ለመውጣት ያልታደሉ ለፍቶ አደሮችና በስደት መከራ ሲጥሩ የነበሩ ነፍሶች ቤተሰቦች ዋይታና መሪር ሐዘን ያሳያል። አንድ የሶማሊያ የጸጥታ ኃይሎች ቃል አቀባይ እንዳለው 18 ሲቪሎች ተገድለዋል፣ ሰባቱ ሴቶች ናቸው። በሞቃዲሾ ሆዳን ወረዳ በሚገኙት የውጭ ሰዎችና ከውጭ ወደ ሀገራቸው የሚመላለሱ ሶማሊያውያን በብዛት በሚያዘወትሯቸው የምግብ ቤቶችና መዝናኛዎች ላይ መኪና ላይ የተጠመደ ፈንጂ አካባቢውን ንጦ ብዙ ውድመትና ጉዳት ካደረሰ በኋላ ቤቶቹን ሰብረው የገቡና ተኩስ የከፈቱ ስድስት የአልሻባብ ታጣቂዎችም በውጊያ ውስጥ ተገድለዋል። የሶማሊያ ልዩ ኃይሎች አባላት የሆኑ አምስት ወታደሮችም ተገድለዋል። ታጣቂዎቹ በወረወሩት የእጅ ቦምብ ሦስት በስፍራው የነበሩ ወንዶች ተገድለዋል። ከሀገሩ ተሰዶ ከሆቴሎቹ በአንድ ውስጥ ምግብ አብሳይ የነበረ አንድ ሶሪያዊም ተገድሏል። የቆሰሉ 26 ሰዎች ወደ ሆስፒታሎች ተወስደዋል። ኢትዮጵያ ይህንን የሽብር ጥቃት እንደምታወግዝ የውጭ ጉዳይ ሚኒስቴሯ ቃል አቀባይ አቶ መለስ አለም ማምሻውን ነግረውኛል። አመሰግናላቸው ሰሎሞን። እንግዲህ የአልሸባብ አሸባሪ ኃይል መቃዲሾ ውስጥ በንጹሀን ዜጎች ላይ በፈጸመው ጥቃት አስራ ዘጠኝ የሚሆኑ ሰዎች አፍቃቂ ሁኔታ ህይወታቸው አልፏል። ሀያ በላይ የሚሆኑ ደርሶባቸዋል ጉዳት ደርሶባቸዋል። ኢትዮጵያ በየትኛውም መንገድ የሆነ ቅርጽ የሚፈጽምን የአሸባሪነት ድርጊት አጥብቃ ታወግዛለች። እስኮንናለት እናወግዘዋለን። ለሟቾቹ ቤተሰቦች፣ ለሶማሊያ መንግስት መጽናናትን እንመለል። አቶ መለስ፣ በነገራችን ላይ ጥቃት በተፈጸመባቸው አካባቢዎች የመዝናኛ ስፍራዎች ላይ ከሚሰሩት ሰዎች መካከል አብዛኞቹ ኢትዮጵያውያን ናቸው የሚል መረጃ አለን። እንደውም ከተጠቃሚዎቹ መካከል እንደዚሁ ኢትዮጵያውያን ይገኙበታል። እስካሁን ድረስ ያላችሁ መረጃ አለ? በኢትዮጵያውያን ላይ የደረሰ ጉዳት አለ? አቶ ሰለሞን አሁን ካንተ ጋር ከመነጋገሬ ከጥቂት ደቂቃ በፊት ሶማሊያ፣ ሞቃዲሾ ከሚገኘ የፌድሬ አምባሳደር አምባሳደር ጀማል ጋር መነጋገር እድሉ ነበረኝ እና በዚህ ጥቃት ጉዳት የደረሰበት አንድም ኢትዮጵያዊ የለም። ይሄን ያለ መረጃ በሕይወትም በአካልም ምንም ጉዳት የደረሰበት የለም ነው የሚሉኝ። ሕይወት ያጣም ጉዳት የደረሰበትም አንድም ኢትዮጵያዊ የለም። በነገራችን ላይ ወደ ሞቃዲሾም ደውዬ አምባሳደር ጀማሉዲን ሙስጠፋን ለማነጋገር ሞክሬ ነበር መኪና እየነዱ መሆናቸውንና ጥቂት ቆየት ብዬ እንድደውልላቸው ከነገሩኝ በኋላ መልሼ ደጋግሜ ብሞክርም አላገኘኋቸውም። ለነገሩ አምባሳደሩ ለምን የሆነ ራሳቸው ያሽከረከሩ የነበረው ልጠይቃቸውም ሐሳብ ነበረኝ። ለማንኛውም ወደ ዘገባው ልመለስ። በተባለው ከጸና ከአዲስ አበባ የሰማሁት ዜና ለብዙ ኢትዮጵያውያን ቤተሰቦች በጎ እንደሚሆን እገምታለሁ። በሌላ በኩል ደግሞ ሞቃዲሾ የሚገኘው የዩናይትድ ስቴትስ ልዑክ ዛሬ ባወጣው መግለጫ እጅግ ኋላ ቀርና አረመኒያዊ ወይም ባርባሪክ ሲል የጠራውን አድራጎት ዋሽንግተን እጅግ በብርቱ እንደምታወግዝ አስታውቋል። ለተገደሉት ቤተሰቦችና ወዳጆች ሐዘኑን ገልጿል። የቆሰሉትም ፈጥነው እንዲድኑ ተመኝቷል። ረመዳን የመንፈሳዊ ንስሐና የበረታ ጥሞና ጊዜ መሆኑ ይህንን ጥቃት ይበልጥ የክፉዎች አድራጎት ያደርገዋል ብሏል መግለጫው። ዩናይትድ ስቴትስ ከሶማሊያ ሕዝብና መንግሥት ጋር ያላትን የማይታጠፍ አጋርነት እየገለጸች አልሻባብን ድል ለመንሳት ከሶማሊያ ባለሥልጣናትና ከጸጥታ ኃይሎቿ ጋር መሥራቷን ትቀጥላለች ሲል መግለጫው መልእክቱን ደምድሟል። የሆዳን ወረዳ ፖሊስ አዛዥ ሻለቃ አብዲፈታህ በሽር አሊ ለቪኦኤ በሰጡት ቃል፣ ሁከትና አመፁን ለመጨረሻ ጊዜ ጭጭ ያሰኙት የዳናብ ኃይሎች ሙሉውን ሌሊት ከዘለቀው ሽብር በኋላ ጥቃት የከፈቱት ከማለዳው 12 ሰዓት ላይ እንደነበረ ተናግረዋል። ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። በግጭትና በተፈጥሮ አደጋ በተጠመዱ የዓለም አካባቢዎች የሚኖሩ ሕፃናት ከማናቸውም ይበልጥ በስራ ለመበዝበዝ በሕገወጥ አዘዋዋሪዎች ወጥመድ ለመግባትና ለወሲባዊ ጥቃት ተጋላጭ መሆናቸውን ዓለም አቀፍ የስራ ድርጅት አስገነዘበ። ድርጅቱ የልጆች በስራ ብዝበዛ መቃወሚያ ዓለም አቀፍ ቀን ምክንያት በማድረግ ባወጣው መግለጫ መንግስት እነዚህን የከፉ የልጆች በስራ መበዝበዝ አድራጎቶች እንዲወገዱ ተማጽኖ አቅርቧል። ሊሳሽ ላይን ከጄኔቫ ለቪኦኤ ያጠናከረችውን ዘገባ ቆንጅታዬ ታቀርበዋለች። ዓለማችን ከምንጊዜውም የከበደ የሕዝቦች ስደትና መፈናቀል ቀውስ ተደቅኖባታል። በአሁኑ ሰዓት ከ ስልሳ አምስት ሚሊዮን የሚበልጡ ሰዎች በጦርነት ወይም በመሳደድ ቀያቸውን ጥለው ሄደዋል። በቤተሰብና በማህበራዊ ስርዓት ምክንያት ቤታቸውን፣ ትምህርት ቤታቸው እና ኑሯቸው ሲወድም በዋናነት ለብዝበዛ የሚጋለጡት ደግሞ ልጆች ናቸው። ዓለም አቀፍ የሰራተኛ ጉዳይ ድርጅት አይሎ ባወጣው ሪፖርት መሰረት በዓለም ዙሪያ በስራ የሚበዘበዙት ልጆች ቁጥር ወደ አንድ መቶ ስልሳ ሚሊዮን እንደሚጠጋ ይገመታል። ከዚህ ውስጥ ሰማኒያ አምስት ሚሊዮን እጅግ ለከፋ ብዝበዛ የተጋለጡ ናቸው። እነዚህኞቹ እንደ ማዕድን ቁፋሮ ወይም የእርሻ ስራ በመሳሰሉ ከባድ ስራዎች ከባርነት በማይተናነስ ሁኔታ ይለፋሉ። በጦርነት ወይም በወሲብ ንግድ ይጠቀሙባቸዋል። ይህ የህጻናት ብዝበዛ አፍሪካና እስያ ውስጥ ይበልጡን የተስፋፋ መሆኑን ነው ድርጅቱ የሚያስገነዝበው። የቀውሶችና የአስጊ ሁኔታዎች ክፍሉ ከፍተኛ የቴክኒካዊ ጉዳዮች ኃላፊ ኢንሳፍ ኒዛም ለቪኦኤ በሰጡት ቃል ልጆች በተለይ በግጭት በተጠመዱ የአፍሪካ አካባቢዎች ለብዝበዛ ተጋልጠዋል። ሶማሊያ፣ ደቡብ ሱዳን፣ ዲሞክራሲያዊት ኮንጎ ሪፑብሊክና ማዕከላዊ አፍሪካ ሪፑብሊክን በመሳሰሉ ሀገሮች የታጠቁ ኀይሎች ልጆችን ለተዋጊነት ይመለመላሉ ብለዋል። ኒዛም ልጆች በብዛት ይፈናቀላሉ። ቤተሰቦች፣ ኑሮአቸው፣ ቤት ንብረታቸው ይፈርሳል። ማኅበረሰባዊ ትስስራቸው ይበጣጠሳል። ከየቀያቸው ይፈናቀላሉ። ድፍን ማኅበረሰቦች በአንድ ሌት ለድህነት ይዳረጋሉ፣ የገቢ ምንጫቸውን ያጣሉ። ትምህርት ቤቶች በተፈጥሮ አደጋዎች ምክንያት ወይ ለጉዳት ይዳረጋሉ አሊያም ጨርሶ ይወድማሉ። እስያና መካከለኛው ምስራቅ ግጭቶች ባሉባቸው አካባቢዎችም እንዲሁ ልጆች በተዋጊነት ይመለመላሉ፣ ለሌሎችም የተለያዩ የብዝበዛ ተግባራት ይጋለጣሉ። እንደ ፊሊፒንስና ሚያንማር በመሳሰሉ የእስያ አካባቢዎች ደግሞ ይበልጡን የተጋለጡ መሆናቸውን ነው የአኤልኦ ባለስልጣን የሚያስገነዝቡት። ልጆችን ከዚህ ለሚብስም ጥፋት የሚመለምሉ የታጠቁ ቡድኖች አሉ። ለምሳሌ ለአጥፍቶ ጠፊ ቦምብ አፈንጂነት ወይም ደግሞ ለግዳጅ ሚስትነት ወይም ለወሲብ ባርነት። በልጆች ላይ የሚፈጸመው ጥቃት በአይነቱም እየበረከተ መጥተዋል ለማለት ነው የዓለም አቀፍ የሰራተኞች ጉዳይ ድርጅት ከፍተኛ ባለስልጣኑ ጨምረው፣ ከተፈጥሮ አደጋዎች ይበልጥ ግጭቶች ፈጥነው የዓለምን ትኩረት እንደሚያገኙ አመልክተዋል። በተለይም እንደ ድርቅና የአየር ንብረት ለውጥን የመሳሰሉ ዝግ ብለው የሚከሰቱ አደጋዎችና ጎርፍን የመሳሰሉ የተፈጥሮ ክስተቶች በቶሎ ትኩረት እንደማይስቡ፣ ነገር ግን እነዚህም እንደ ጦርነት ሁሉ ልጆችን በቀላሉ ለብዝበዛ የሚያጋልጡ መሆናቸውን አሳስበዋል። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ናስትልን የአሜሪካ ድምፅ ሬዲዮ አዘጋጅ በዛሬው ዝግጅታችሁ ላይ የኢትዮጵያ የምግብ ጥርቅም እያለቀ ነው ብላችኋል። በባለፈው ዝግጅት አቶ ምትኩን ስታነጋግሩ ግን ኢትዮጵያ የምግብ ዋስትና አረጋግጣለች፣ የምግብ እጥረቱ የለም፣ ወደ ለየለት የለ ድርቅም አይገባም የሚሉ ነው። ስለዚህ የሁለቱ ሪፖርቶች ወጥነት ምንድን ነው? የምግብ ዋስትና ማረጋገጥ ማለት የሚለው ቃልስ ምንድን ነው? ከዚያ ነገር ስናየው

ተስፋ ይኑረን ብለን ዘንብረን ነበር የምንለያየው። እንደነሱ ባና ብርባን ደብጥብ ነገር ግን እዚህ የአበሻውን ሁኔታ ስንመለከቱ አስራ ሁለተኛ ክፍል ፈተና ንጨረሱ ተብሎ ድ ያለ ድግስ ተደግሶ በአንድ ከተማ ውስጥ አስራ ሃያ ሰላሳ ምናምን ልጆች መረቱ፣ በዛ ተገኝ ተብሎ ስጦታችሁን ደግሞ በትሪው አድርጉት እየተባለ ህዝቡ ሲዋከብ በሚታየው እና ይህን በተመለከተ ፕሮግራም ብታደርጉ ጥሩ ነው ብዬ ነው የምገምጠው። እዚህ አሜሪካ ውስጥ በእውነቱ አንዳንዶቹ ቅጥ የሌለው ዝግጅት ሲያዘጋጁ እመለከታለኝ። በእውነቱ በጣም ችግር የበዛበት በረሃብተኞች የበዙበት ሀገር ያለን ሰዎች ናል፣ ይሄ ነገር አግባብ አለ? ይልቁንስ ይህን የምናዋጣውን ገንዘብ ለልጆቻችን ለወደፊት ህይወታቸው የሚገነባ ነገር እንዲዘጋጁበት መስጠቱ ይሻላል ነው የምለው። አመሰግናለሁ። አድማጮች፣ ገነቱ ነኝ ከናይሮቢ ያሉ አድማጭ ደግሞ በኢሜይል ያደረሱን አንድ አስተያየት አለ፣ አነበዋለሁ። የኢትዮጵያ መንግሥት ከተቃዋሚ ድርጅቶች ጋር ስለሚያደርገው ድርድር የዘገባችሁትን ሰምቼ አስተያየት ለመስጠት ነው ይላሉ። የሚገርመው ነገር የሕወሓት ኢህአዴግን አጀንዳና ቋጠሮ ለመፍታትና ለመወሰን እውነት ሽፈራው ሽጉጤ አቅም አለው ሲሉ ይጠይቃሉ። ዝም ብለው ጊዜያቸውን ነው የሚጨርሱት። ስለ ሽብር ሕጉ ይኸው በመጀመሪያዋ ሰዓት ተስፋ የሚያስቆርጥ ቃል ነው የተናገሩት። ያ ማለት እንስማችሁ እንጂ ምንም አንቀይርም፣ የምንቀይረው አንድም ነገር የለም ነው። ሌላው ደግሞ ለድርድር አሁን ያሉት ፓርቲዎች በቂ አይደሉም። የሕዝብ እምነት ያላቸውን እንደ ፕሮፌሰር በየነ ጴጥሮስ፣ እንደ ፕሮፌሰር መረራ ጉዲና፣ እንደ በቀለ ገርባ ያሉ መሪዎች እያሉ ዋና ዋናዎቹን ከጠረጴዛው ዙሪያ አባሮ ለምዕራባውያን የማስመሰያ ጨዋታ ለማቅረብ የሚደረግ ነው የሚመስለው። እስኪ እነዚህን ፓርቲዎች አክብሮና የታሰሩትን ንጹሐን ያለ ምንም ቅድመ ሁኔታ እንደሚፈታና የሕወሓትን የዘረኝነት ሰንሰለት እንደሚቆርጥ እናያለን። ዋናውና ቁልፉ ነጥብ ግን አቶ ሽፈራው ሽጉጤ ምንም አቅም ሆነ ጉልበት የሌለው መሆኑ ነው ሰላም ቆዩ ብለዋል ገነቱ ከናይሮቢ ለተሳትፏችሁ ሁላችሁንም እናመሰግናለን ሌሎቻችሁም ጻፉ ደውሉ ስርጭታችንን በኢንተርኔት መከታተል የሚቀናቸው አድማጮቻችን የድረገጽ አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ዶት ቪኦኤ ዶት ኤምኦቢአይን ተጠቀሙ በፌስቡክና በትዊተርም ተከተሉ። የስቱዲዮ ሰዓታችን አሁን በኢትዮጵያ አቆጣጠር 3 ሰዓት ከ30 ደቂቃ መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቅንብር ተሸጋግረናል። አስተናጋጆቻችሁ እኔ አዳነች ፍስሐዬና ሰለሞን ክፍሌ ነን። ወደ ቀዳሚው ቅንብር እንለፍ። ባህልና ማኅበረሰብ፣ የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ዓመታዊ ክብረ በዓልና የነገ አቅጣጫዎቹ ይላል። የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ ቆርቋሪዎችና የዛሬዎቹ ተረካቢዎች ለውይይቱ ተመልሰዋል። ድርጅቱ ከሕይወት በኋላ ያከበራቸውን በቅርቡ ከዚህ ዓለም በሞት የተለዩ አንዲት ኢትዮጵያዊት የሴቶች መብት ተሟጋች ጨምሮ ለማኅበረሰብ እድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ የመረጣቸውን ሌሎች ሰባት ኢትዮጵያውያንና ኢትዮጵያውያን አሜሪካውያን የሸለመበትን ዓመታዊ ሥነ ሥርዓት ተንተርሶ የተካሄዱን ውይይት ቀዳሚ ምጥን ዝግጅት ባለፈው ሳምንት አሰምተን ነበር። ከዋሽንግተን ዲሲ ወጣ ብሎ የተከናወነውን ዓመታዊ ሥነ ሥርዓት የተከታተለው የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከራዲዮ መጽሔት አጋሩ አዲሱ አበበ ጋር ነው እንግዶቹን ከአሜሪካ ድምፅ ስቱዲዮ ጋብዞ ያወያየው የድርጅቱን ማደዳ ጅማሮውንና ያለፉ 25 ዓመታት ጉዞውን መለስ ብሎ በመቃኘት ድርጅቱ ዛሬ በደረሰበትና ብሎም በነገ መንገድና አቅጣጫዎቹ ዙሪያ ትኩረት በማድረግ የጀመርነው ውይይት ተከታይ ቀጥሎ ይቀርባል። በቀደመው ውይይት እልባት ካደረግንበት እንነሳ። ጤና ይስጥልኝ። ስለ ድሉ በጣም እናመሰግናለን። ቢኒያም ሁልጌታ ገብረወልድ እባላለሁ። በሲድ ውስጥ የሕዝብ ግንኙነት ክፍል ኃላፊ ሆኜ ለመጀመሪያ ጊዜ እየሰራሁ እገኛለሁ። አክሊሉ ደምሴ የማህበረ ግዩራን ዘሬ ኢትዮጵያ መስራች ዋና ጸሐፊ ነኝ። ጠናስጥልኝ አስጥልኝ። ይሄን እድል ስለሰጠን ቪኦኤን እና ወንድሞቻችንን በቅድሚያ ላመሰግን እንፈልጋለሁ። ስሜ ተስፋዬ ኃይሌ ይባላል። የሴድ ቦርድ አባል እንዲሁም ከመስራቾቹ አንዱ ነኝ። ማሳያ የሆኑ በስራዎቻቸው ውስጥ የሚነገርላቸው ብዙዎች የሚያውቋቸውን የምታደርጉትን ያህል ወጣ ብላችሁ ደግሞ እንደ ጠቋሚዎቻችሁ እንደሚሆን ይገባኛል። አባ ከፍ ያለው ማሳያ ናቸው። በርቀትም በቦታም የሚሰሩትም ነገር የትልቅነቱን ነው ያህል ላይታይ ይችላል። ቢኒያም ለአንተና ለአጋሮች እዚህ ላልተገኙ አዲሶቹ መሪዎች የሚሆን ጥያቄ ነው። አሁን ካለውም የበለጠ ለማገልገል የበለጠ ለመስራት አዲስ ትኩስ አቅም ይዘን ተነስተናል እያላችሁ ነው እና ለመድረስ በምትፈልጉት ርቀት በሰው ስብጥርም በሙያም የማይገኙ የማናያቸው የጀግኖች ደሃ አይደለችም ብለሃል። እስኪ ንገረን በአቅጣጫ የሚታዩ የሚፈነጥቅ ነገር አለ እንግዲህ አንድ ትልቅ ተስፋ የምንጥልበት ነገር ወደፊት፣ አሁን አለም በጣም እየተቀራረበች ነው ያለችው። በርካታ የማህበራዊ የግንኙነት መስመሮች እንደ ፌስቡክ እና ሌሎች ሶሻል ሚዲያዎች አሉ። አሁን የቦታ ርቀት ማንንም ሰው አይገደብም። ስለዚህ ተሸላሚዎቻችን ከተለያየ ዘርፍ፣ ከተለያየ ሙያ በርከት ያለ ደግሞ የህብረተሰብ ክፍል የሚሳተፍበት እንዲሆንና ወደፊት ራሱ ህብረተሰቡ እኛ የማስተባበሩን ስራ ብንሰራም፣ ህብረተሰቡ ግን የራሱን ጀግኖች እየመረጠ አሁንም ሂደቱ ላይ አለ። መጨረሻ ላይ እኛ ጋር ስለሚመጣ ነው እንጂ ህብረተሰቡ ራሱ ሙሉ ለሙሉ ተማምኖበት የሚሰራው ስራ ለማድረግ ተስፋ ይታያል፣ አሁን ካለው የቴክኖሎጂ ሁኔታዎች አንጻር። ስለዚህ ጥሩ የሆነ ሁሉን አቀፍ ማሳተፍ የሚችል እድል እንደሚከፈት ምንም ጥርጥር የለኝም። መልካም ላይ አንድ ነገር መጨመር የምፈልገው ማህበረግ ዩራን ዘረ ኢትዮጵያ ወይም ሲድ የሚያከብረው ኢትዮጵያኖችን ብቻ አይደለም። ከዚህ በፊት የኮንግሬስ ማን ማይኮንዳን አክብረናል፣ ሚኪ ሊላንድን አክብረናል፣ ክሪስቶፈር ስሚትን አክብረናል። እንደዚሁም ሌሎች ኮንግሬስ ሰዎች አክብረናል እና ለኢትዮጵያ ጥሩ ነገር ያደረጉና ለልጆቻችን እና ለአዋቂዎቹም ቢሆን ምሳሌ ይሆናሉ ብለን እነ ዶክተር ማይክል ለቨን ፕሮፌሰር ፓንክረስትን እንደዚህ የመሳሰሉትን ሰዎች ሁሉ አድርገናል እና በኢትዮጵያ ብቻ የተወሰነ አይደለም። የኢትዮጵያ ጉዳይ ያወሰደበት ቦታ እንሄዳለን የሚል ነው። የመድረኩ ውበት፣ የቁጥሩ ብዛት ምናልባት ከዚህ ቀደም ታይቶ የማይታወቅ ነው ማለት ይቻላል። ከእንግዶቻችሁ ማንነትም ጋር በመጠኑ መያያዙ አልቀረም። የመናን ጥያቄ የመድረኩ ላይ አስታውሳለሁ። እንዲሁም ደግሞ ሀያ አምስተኛ ዓመታችሁ ስለሆነ አብረዋቸው የተጓዙ ብዙ አመት የዘለቁ ሰዎችም አሉበት። ምክንያቶቹ ብዙ ሊሆን ይችላሉ። ትዝብቶችንም ማምጣት ግድ ይላል። አዲሱ ወጣቱ ነው ተረካቢው። ለቢንያም አዲስ ጉልበት አዲስ ኃይል ነው። እርግጥ አራት ነጥቦች ነግሮናል፣ እንዴት ዝግጁ እንደሆኑ ትምህርቱ ያግዛቸዋል፣ ህዝቡ ያገዛቸዋል፣ ልምዱ ያግዛቸዋል፣ የነበሩት አባላት አብረው ቆይቶ ያገዟቸዋል። ቢኒያም እዚህ ድርጅት ውስጥ ለመስራት ስትገባ ታቀዋለ ሲድን ስለምታቋም ነው የተመረጥከውና ምን አዲስ ነገር ይ ይመጣለሁ ብለ አስባል። ይሄ ብቻ የሚሆን ጥያቄ ነው። ከዚህ ቀደም ቶችን ነገር ቢያካትቱ እንዲህ ቢያደረጉ ብለ ያልከውን ነገር እዛ ላይ ተግባራዊ ታደረጋለህ? ወይም ደግሞ ምን አዲስ ራእይ ይዘ በጣም ጥሩ ጥያቄ ነው። እውነቱን ለመናገር ሲድ ውስጥ እስከዛ ድረስ የተሰሩትን ነገር በአግባቡ ሲድ እንግዲህ የእንግሊዝኛ ፍችሁን ብንመለከት ዘር ከሚለው ጋር ላያይዘውና ኢትዮ ዘር ስለሆነ በአግባቡ ተዘርቶ በቅሎ ረጅም ዛፍ ሆኖ ያገኘነው ድርጅት ነው ለእኛ። ስለዚህ ያንን ዛፍ ተንከባክቦ በመልካም ሁኔታ እስከዛሬ የተሰራውን ስራ ራሱ በመልካም እያስኬዱ ከቀጠሉ ያ ትልቅ ስኬት ነው፣ የመስራቾችን አላማ ተከትለን ከሄድን። ከዚህ ውጭ ግን እያንዳንዱ ትውልድ ደግሞ የራሱ የሆነ ራዕይ አለው በሲድ ውስጥ ተቀምጠው እስካሁን ድረስ በልዩ ልዩ ምክንያት ተግባራ ያልሆኑ የስራ ዘርፎች ወይንም በመርህ ደረጃ የተቀመጡትን ሌሎች ተጨማሪ ነገሮች አብረን እያካተትን እንግዶችን ከማክበር ጎን ለጎን ህብረተሰቡ ጋር እጅ ልጅ ተያይዘን አሁን ሲድ ከገነባው ስም አንጻር ብዙ ስራዎች ስለሚጠበቁ አንድ ሁለት ሶስት ብዬ ባልዘረዝራቸውም በጣም ከፍተኛ የሆነ ስራ እንደምንሰራ፣ ወደፊት ኢትዮጵያም ውስጥ ተደራሽነት እንደሚኖርን ተስፋ አድርጋለሁ። አንዱም አንድ ነገር ወጣቱ ጥያቄ አዛውንቱም እነሱ የሚረዱን ብለን የምናስበው እስከዛሬ ድረስ ብዙ እናትና አባቶች የሚጠይቁን እስከዛሬ ያከበራቸዋቸውን ሰዎች ተማሪዎች ከወንድሞቻቸው ጋራ አንድ ላይ ተገናኝተው እነሱ ራሳቸው ደግሞ በእነሱ አካባቢ የሆነ ነገር ለምን አይፈጥሩም? በሚለው ብዙ እናትና አባቶች እየቀረቡ ስለሚጠይቁን አሁን የኒውስ ሚዲያውም፣ ሶሻል ሚዲያው ከኛ ይበልጥ እነሱ ስለሚያውቁት ያንን ደግሞ በአስቀዳሚነት የሚጀምሩ ይመስለኛል። አቶ ተስፋዬ በጥያቄ ላይ ልጨምር የምፈልገው ነገር አለ። ምን ራይ ይዘው መጥተሃል ብለሃል። ምን ራይ ይዘው መጥተዋል? አዎ። በእኔ አመለካከል ምክንያቱም እነዚህ ወጣት ልጆች ያስገባናቸው ሙሉ ኃላፊነትን የተረከቡበት ጊዜ አሁን ነው። በቦርድ ኃላፊነት ከገቡም በኋላ በእውነት ይዘው የመጡት የመሳተፍ የኦርጋናይዜሽን ስኪላቸው ለእኛ በጣም ነው ያስደሰተን። በእውነት እነሱን መርጠን እንዲያገለግሉን እንዲሳተፉ በምናደርግበት ሰዓት የተሰጡትን አሳይመንት ኃላፊነት ከሚገባ በላይ አድርገው ስላቀረቡልን በዚህ ባለውበት ሁኔታ በጣም አድርጌ ላመሰግናቸው እፈልጋለሁ። እኛ እንደ አባትም እንደ ወንድም ሆነን ነው ያለነው፣ ግን እነሱ ባደረጉት ነገር በጣም እንደኮራንባቸው ደጋፊዎቻችንም፣ ሚዲያውም እንዲያውቁልን ይፈልጋለሁ። ገርም ነው። ምናልባት ይሄ ከዚህም ከወጣችሁ በኋላ የሚቀጥል ሀሳብ ሊሆን ይችላል። የቀጣይ አቅጣጫዎችን እያወራን ነው። እስካሁን እጃችሁ ያሉ ጥሩ ጥሩ ሀሳቦች የገቡ ያሰባችሁባቸው ይኖራሉ። ሌላም ሊመጣ ይችላል። እንዳላችሁት ክፍት አድርጋችሁ ብዙውን እስከምትቀበሉ ድረስ ብዙ ጥሩ ጥሩ ሀሳቦች ይመጣሉ። የሀሳብ ጥሩነት ታዲያ ወደ ተግባር እስከሚውል ያለው መንገድ ከባድ ነው እና ያንን መልክ ማስያዝ ጨምሮ ወደፊት አቅጣጫ ላይ የሚሰሩ አዳዲስ እቅዶች በመጡ ቁጥር እነሱን ወደሚፈለገው መውሰድ አሁን ካላችሁ አቅም በላይ የሚጠይቅ ይመስላል። ሁለት ነገሮችን ላንሳ። በአዋቂዎቹ ጎራ ከመቶ በላይ ሰዎችን ሲድ በሀያ አምስት ዓመት ጉዞ ለውቅና አብቅተዋል። ከዘጠና በላይ ወጣቶችን ለእውቅናና ለክብር አብቅቷል። ምናልባት የቀደሙ መቶዎች ኃላፊነታቸውን ተወጥተዋል ልንል እንችላለን። እነኚህ ግን ሌላ ኃላፊነት እንዲረከቡ የሚያደርግ ነው። ብዙ የሚጠበቅባቸው ሁኔታ አለ። እነሱን ጨምሮ ሌላ ኃይል መጠቀም የሚያስችል ሁኔታ ሲል በጣም አድጓል የሚል ነው ስሜቱና፣ ከአቅሙ በላይ መስራት ይችላል። ለዚህ መድረክ አሁን የምትመልሱትም ኋላም በስራችሁ የምትመልሱልንም ሊሆን ይችላል። ብንያም ከአንተ ብንጀምር። ልክ ነው። ተገቢ ጥያቄ ነው። አሁን ከደረሰበት ደረጃ አንጻር ማንኛውም ድርጅት ይጠነሰሳል፣ ያድጋል፣ ይጎለብታል። ስለዚህ ከኋላው ጠንከር ያለ ድጋፍ ያለው እንደ ሲድ አይነት ድርጅት ወደፊት የማይራመድበት ምንም ምክንያት የለም። አባላቱን ጨምሮ፣ በጎ ፈቃደኞችን ጨምሮ እንዲሁም ደግሞ በቦርድ ማባልነት የሚመጡትን ጨምሮ ወደፊት ልዩ ልዩ የሆነ ለማህበረሰባችን ለሀገራችን ጠቃሚ የሆኑ ስራዎችን ለመስራት በፖሊሲ ደረጃ እየተቀረጸ ወደ ፕሮግራም እየተነደፈ የማይሄድበት ምንም ምክንያት የለም። በመካከላችንም እውነቱን ለመናገር ከወጣቶቹም እስከ አሜሪካ ኮንግረስ ድረስ ስራን የሚያስተባብሩ የህግ ባለሙያዎች፣ የህክምና ባለሙያዎች፣ ልዩ ልዩ ባለሙያዎች ያሉበት ስለሆነ ያንን ጥሬ ሀሳቡን ወደ ዝርዝር ፖሊሲ፣ ከፖሊሲ ደግሞ ወደ ፕሮግራሞች እየወረዱ ህብረተሰቡን እያሳተፍን ለሀገራችን ጠቃሚ ስራ እንደምንሰራ ከወዲሁ ራዕይና ተስፋ ይታየኛል። አሁን ደግሞ ወደ አድማጮች ለማህበረሰብ እድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ ለክብርና ለእውቅና የበቁትን የዘንድሮ ተሸላሚዎች ጨምሮ ቀሪውን ውይይቶቻችንን በተከታታይ የምናቀርብ መሆኑን ከወዲሁ ለመግለጽ እንወዳለን እንግዶቻችንን የዩናይትድ ስቴትሱን የኢትዮጵያውያን የሽልማት ድርጅት ቆርቋሪዎች ሁለቱን አቶ አክሊሉ ደምሴንና አቶ ተስፋይ ኃይሌን እንዲሁም ከዛሬዎቹ ተረካቢዎች አንዱ የሆነውን አቶ ቢንያም ሙሉጌታን ለጊዜያቸው እናመሰግናለን። አሁን ደግሞ ሁለተኛውን ቅንብር እናቀርባለን። በዋሽንግተን ዲሲ በሚገኝ የሙስሊም ማኅበረሰብ ተቋም ከተለያዩ የዓለም ክፍል የተሰባሰቡ የሃይማኖት ተከታዮች የረመዳን ጾም አብሮነት በጸሎት እያሳለፉ ነው። ሄኖክ ሰማ እግዚር በዚህ ስፍራ ተገኝቶ ዘገባ አጠናቅሯል። ቀጥሎ ይቀርባል። አልሃኩም አልተካቱር ሐታ ዙርቱም ልመቃቢር ከላ ሰውፈ ተዕለሙን ረመዳን ከሪም። ዛሬ የምንገኘው የፈርስት ሂጅራ የሙስሊም ማህበረሰብ ተቋም ነው። እዚህ ጾም የሚፈቱበት ሰዓት ነው። ከየትኛውም የአፍሪካ አካባቢዎች፣ ከየትኛውም የዓለም አካባቢዎች ሙስሊሞች ተሰባስበው ጾም የሚፈቱበት የአብሮነትና የአንድነት ሰዓታቸው ነው። ጸሎታቸውን ያደርጋሉ። አብረናቸው እንቆያለን። አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። አሁን ሰዎች እየገቡ ነው የሚገኙት ወደ መስጊዱ። አብረናችሁ እንቆያለን። አላሁ አክበር። ብስምላህ ራህማን ራሂም ስሜ ሸህ ካሊድ ሙሐመድ ዑመር እባላለው በዚህ በፈርስት ሂጅራ ፋውንዴሽን ዋሽንግተን ዲሲ በሚገኘው በዚህ ባለሁበት መስጊድ ውስጥ ኢማም ነኝ። እንግዲህ መስጊዳችን በኢትዮጵያ ሙስሊሞች ኮሚኒቲ የተቋቋመም ቢሆን ሙስሊሞች በአጠቃላይ ከአጠቃላይ ሀገር በተለይ አፍሪካኖች በብዛት የሚመጡበት መስጊድ ነው። የተለያዩ ሀገር ምዕመናን እዚህ መስጊድ ተጠቃሚዎች ናቸው። ሰርቪሳችን ማንንም አይለይም፣ ሁሉም ይመጣሉ። በተለይ በዚህ በረመዳን እንደምታዩት ሙሉ ረመዳን ሰላሳ ቀኑን ጾም እዚሁ በጋራ ነው የምናፈጥረው። በአብዛኛው የኢትዮጵያ ኮሚኒቲዎች አሉ። ሁለተኛ ደረጃ ላይ ያለው የአፍሪካን አሜሪካን ናቸው። ከዛ ሱዳኖች አሉ፣ ኤሪትሪያዎች አሉ፣ ሶማሊያዎች አሉ፣ ማሊ አለ ሴኔጋል አለ፣ ናይጄሪያ አለ፣ ከጋናም አሉ፣ ሌሎችም የአፍሪካ ሀገሮች። የአፍሪካዎቹን ብቻ ነው የጠቀስኩት። እንግዲህ አልጄሪያም አለ፣ ከኤዥያም የመጡ የኤዥያዎቹ አሉ፣ ከአረብም አለ፣ እንደዚሁም ደግሞ ከባንግላዴሽም የመጡ ሰዎች አሉ። ብዙ ናቸው እንግዲህ መስጊዱ በአጠቃላይ። ከፓኪስታንም አለ፣ ብዙ ናቸው። ማይ ኔም ኢስ ማይና ተኒሙ ሰሊሱ ማይና ታኒሙ ሳሊሱ እባላለሁ ከካሜሩን ነው የመጣሁት። ወደ አሜሪካ ከመጣሁም ስምንት ወር ሆኖኛል። ሙስሊም በመሆኔ ቶሎ ማኅበረሰቡን እንድቀላቀል ረድቶኛል። የመስኪዱን ምልክት አየሁ፣ እዚያ መጣሁ። ይኸው አብሬ ከማኅበረሰቡ ጋር ሳፈጥር ቆየት ብያለሁ። እስልምና the month of Ramadan is a peak period where every Muslim is called እስልምና መጋራትና መተጋገዝ ያለበት ሃይማኖት ነው። የረመዳን ወቅት ደግሞ ይህን መደጋገፍ ይጨምረዋል። አብረን እንጸልያለን። አብረን ጾም እንፈታለን። ዳውድ፣ ሪፍ ሞኖስ፣ አዚዝ ረባቺ፣ ጀቪን ዳልጄሪ عزيز راباجي بالالو ك الجزائريان يمتعوت ازي ل 30 نور يالو <applause> مودو ناكي سو جي سوي مو سو بالالو um, <applause> ابراهيم عبد اللطيف ابن شريف ابراهيم ابن عبد شريف بالالو ቦስተን ተወልጄ፣ ከዚያ በጆርጃ አደግኩኝ። አሁን እንዲስ ይኖራለሁ። 14 ዓመቴ ነው። አባቴ ታሪክ ያስተምረኛል። ታሪካዊ የጥናት ፊልሞችን እከታተላለሁ። ታሪክ በጣም እወዳለሁ። ወጣቶች ታሪካቸው ማወቅ አለባቸው ብዬ አስባለሁ። የመጡበትን ታሪካቸውን፣ አሁን እነሱን እንዲሆኑ ያደረጋቸውን ሁኔታዎች ማወቅ አለባቸው ላለሁ በተለይ በዚህ በአሜሪካ ውስጥ ከሁሉም ዓለም የመጣ ሙስሊም በመሆኑ የአሜሪካ መስጊዶች ከሌሎች በየሀገሩ ከሚገኙት መሳጅዶች የሚለዩት በዚህ ነው። ደስ የሚለው ዳይቨርስ ናቸው። ደስ የሚለኝ ከሌሎች ሙስሊሞች ጋር አብሬ በመስ ሙስሊም ጋር አብሬ በመስገዴና ጸሎት በማድረጌ በጣም ደስተኛ ነኝ። አሰላሙ አሌይኩም ወራመቱላሂ ወበረካቱ። እኛ እዚህ የመጣ ነው ያው አፍጥር ልናስፈጥርንም ነው ልናፈጥርም ነው። እዚህ ከሁለት መቶ ሰዎች በላይ እዚህ ያፈጥራሉ። ትልቅ መስጊድ ነው። ቆያን እዚህ ከጀመርም ብዙ ጀማዎች አሉ። ወንዶችም አሉ፣ ሴቶችም አሉ። እዚህ እናፈጥራለን ተሰብስበን እንሰራለን። ለአፍጥር ሾርባ እንሰራለን። ምግብ ይመጣል። ሁላችን ተሰብስበን እዚህ በጀማአ እናፈጥራለን። እንግዶችም ሲመጡ፣ አዲስም የሚመጡ ሰዎች ካሉ አንድ ላይ ተሰብስበን እዚህ እናፈጥራለን ሁላችን። ቱመ ከላ ሰውፈ ተዕለሙ ስሜ አብዱ ሰመድ ጣልሀ ይባላል። ለአራት ዓመት ያል እዚህ ነው ያለሁት። መጀመሪያ ከዚያ ስንነሳ እስልምና እንደተውን ነገር ነበር የቆጥረው የቆጠር ነው ምክንያቱም አሜሪካ እስልምና አለ የሚለው አናስበው እዛ፣ ግን ስንመጣ ውስጡ ስንገባ እጅግ ደስ የሚል ከማንኛውም ሀገር የበለጠ ሃይማኖት የምታራምድበት ሀገር ነው። ይሄ በነጻነት ማለት ነው። አላሁ አክበር። የተፈጥሮ አካባቢ ሳይንስና ህይወት ቀጣዩና የመጨረሻው መደበኛ ቅንብር ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን አባተ። የፓሪስ የአየር ንብረት ስምምነት የሰሞኑ ትልቅ የዓለም ጉዳይ ነው። የሚስተር ዶናልድ ትራምፕ የሀገራቸውን ፊርማ ከስምምነቱ መዝገብ ለመፋቅ የመወሰናቸው ነገር ዓለምን ንጧል፣ አሜሪካን ራሷንም እንዲሁ። ምንም እንኳ ፕሬዚደንት ትራምፕ ከስምምነቱ ለመውጣት ቢወስኑም ቁጥራቸው እጅግ የበዛ የዩናይትድ ስቴትስ ከተሞችና ንግዶች ከስምምነቱ ጋር ተጣብቀው እንደሚቀጥሉና የስምምነቱን አንቀጾችም እንደሚያከብሩ እያስታወቁ ናቸው። የቀደሙት ፕሬዚዳንት ኦባማ ደንግገውት የነበረውን የዩናይትድ ስቴትስን የበካይ ጋዞች ልቀት መጠን በኢትዮጵያ የዘመን አቆጣጠር በ1997 ዓ ም ከነበረበት መጠን ከ26 እስከ 28 ከመቶ የመቀነስ ሐሳብ እንደሚከተሉና ተግባራዊ ለማድረግ እንደሚሠሩ አስታውቀዋል። ከተሞቹና ተቋማቱ ወይም ፋብሪካዎቹ ወይም የንግድ ድርጅቶቹ ይህ ግብ የታሰበው ለመጪዎቹ ስምንት ዓመታት ነው። በአውሮፓውያኑ የዘመን አቆጣጠር እስከ 2025 ዓመተ ምሕረት ማለት ነው። በተሽከርካሪዎች የተጨናነቀችው ካሊፎርኒያ በዩናይትድ ስቴትስ እጅግ ብርቱ ነው የሚባል የተፈጥሮ አካባቢ ጥበቃ ሕጎች ያሏት ግዛት ነች። የንጹሕ ቴክኖሎጂው ዘርፍ እያበበባት ነው። የካሊፎርኒያ የአካባቢ ጥበቃ ጥብቅ ፖሊሲዎች ምጣኔ ሀብቱን ለማጠናከር አስተዋጽኦ እያበረከቱ መሆናቸውን የዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ባልደረባዋ ካራ ሆሮዊትስ ይናገራሉ። እንደ እውነቱ ከሆነ ይላሉ ሆሮዊትስ፣ በዚህ ጥብቅ የአካባቢ ፖሊሲዋ ከሌሎች ብዙ ግዛቶች በተሻለ ሁኔታ ነው የካሊፎርኒያ ምጣኔ ሀብት እየተመነደገ ያለው። ካሊፎርኒያ የፕሬዚደንት ትራምፕን ከፓሪስ ስምምነት የመውጣት ውሳኔ አውግዘው እነርሱ ግን ከስምምነቱ ጋር መጣበቃቸውን እንደሚቀጥሉ ካሳወቁ የዩናይትድ ስቴትስ ግዛቶች፣ ከተሞች፣ ከፍተኛ የምርምርና የትምህርት ተቋማትና ንግዶች አንዷ ነች። የኒውዮርክ የቀድሞ ከንቲባ ማይክል ብሉምበርግ የወጡት እኮ ትራምፕ ራሳቸው ብቻ ናቸው የሚል መልእክት ያለው ንግግር አድርገዋል። ስለ አሜሪካ ሕዝብ ትራምፕ ሊወስኑ አይችሉምም ብለዋል። የአሜሪካ መንግሥት ከስምምነቱ ሊወጣ ይችላል። የአሜሪካ ሕዝብ ግን ከስምምነቱ ጋር ይቀጥላል፣ ግቦቻችንንም እንመታለን ብለዋል ብሎምበርግ። ፕሬዚደንት ትራምፕ ከፓሪስ ስምምነት መውጣታቸውን ባሳወቁ በጥቂት ቀናት ውስጥ ምላሽ የሰጡት የካሊፎርኒያው ገዢ ጄሪ ብራውን ለሮይተርስ ዜና ወኪል ሲናገሩ የካሊፎርኒያ ገዢ ከቻይና ፕሬዚደንት ጋር ተገናኝቶ ከጊዜያችን እጅግ ፈታኝ ከሆኑ አንዱ በሆነው የአየር ንብረት ጉዳይ ላይ መነጋገሩና የኢነርጂ ሽግግርን እንዲገፋ ለማድረግ መውሰድ ባለባቸው እርምጃዎች ላይ ቁርጠኝነቱን ማረጋገጡ እጅግ ትልቅ ክስተት ነው ብለዋል። የትራምፕ አስተዳደር ከፓሪስ የአየር ንብረት ስምምነት ለመውጣት መወሰኑን ተከትሎ የተነሳው ሰፊና የተጠበቀ ዓለም አቀፍና አሜሪካ አቀፍ ንግግር እንደቀጠለ ነው። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። ለሙዚቃ ጊዜ ያላችሁ ትላለች ፕሮዲውሰራችን ብርሃን ኃይሉ። የቴዲ አፍሮን ማራኬ መርጠናል። በዚሁ እንሰናበት። ያስተናገድናችሁ ሰለሞን ክፍሌና አዳነች ፍስሀዬ ነን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ፕሮግራማችን ጋር እንመለሳለን። አሁን ከዚህ በሙዚቃ እንሰናበትና ትግርኛ ይቀጥላል። Mas to i'm trying to

Altyazı M.K. ቴዲ አፍሮን ለሙዚቃውን ለሙዚቃው እናመሰግናለን። ነገ አርብ አፍሪካ በጋዜጦች እሰጥ አገባ ቅንብሮች አሉ። ቅዳሜ የጥያቄው መልስ ክፍል ሁለት እንዲሁም የሙዚቃ ቃና መኖራቸውን እናስታውሳለን። እሁድ ራዲዮ መጽሔት ተዘጋጅተዋል። መልካም የሳምንቱ ማብቂያ ቀናት እንመኛለን። ደናደሩ